በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ በተከሰተ የመሬት መንሸራተት አደጋ የተፈናቀሉ ቁጥራቸው 627 የሚደርስ አባወራዎች በቂ ሰብአዊ ድጋፍ አለመድረሱን ለብዙሀን መገናኛ የገለጹት ስምንት ሰዎች ለእስር መዳረጋቸውን ቤተሰቦቻቸውና የወረዳው ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ከወረዳውና ዞን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዮናታን ዘብዲዮስ ነው የተከታተለው። ባለፈው አመት ሐምሌ 15 ቀን 2016 ዓ.ም በጎፋ ዞን ገዘ ጎፋ ወረዳ ከንቾ ጎዝድ ቀበሌም በተከሰተው የመሬት መንሸራተት አደጋ የተፈናቀሉ 627 አባወራዎች በስድስት የተለያዩ መጠለያ ጣቢያዎች መጠለላቸውና በቂ ሰብአዊ ድጋፍ እንደማይደርስላቸውም ጥር 8 ቀን 2017 ዓ ም ለብዙሃን መገናኛ ከገለጹ በኋላ ሦስት ሰዎች ዛሬ መታሰራቸውን ታዲዮስ ማሞ የተባሉም የከንቾ ቀበሌ ነዋሪና የአንደኛው ቤተሰብ ተናግሯል። በመጠለያ ጣቢያዎቹ የተበላሸ በቆሎ እንደሚሰጣቸው፣ የምግብና የመጠጥ ውሃ እጥረት መኖሩን ይሰራል የተባለው ቤት ባለመገንባቱም በሸራ ስር መጠለላቸውን፣ አንዳንዶቹም በናዳ ወደ ተወሰደ ቀያቸው መመለሳቸውን በመናገራቸው የታሰሩት አቶ ሰለሞን ሶማም፣ ሳሙኤል ማንዶይና ሙላለም በለጠ የተባሉ የአደጋው ተጎጂና ቤተሰቦቻቸውን ያጡ ተፈናቃዮች መሆናቸውን አስረድተዋል። የባለፈው ሳምንት बे मीडिया ውጆ ድምፃቸውን ያሰሙ ሰዎች አሁን በፖሊሶች እየታፈኑ እየተያዙ ስለሆነ ሰለሞን ሶማ የሚባለው ግለሰብ አሁን በፖሊስ ውድድር ውስጥ መዋሉ የተረጋገጠ ነው። እኔም አሁን ተጠብቄ መስመር ላይ ሆኜ ያለውን ነገር ከሰው ሸሽቼ ነው። ይህን ድምፅ ለምን አሰማክ? ህዝብን ለምን ወገንክ? ከህዝብ የራቀ እውነት እያወራ እያተናገርክ ነህ ከሚል ሰው አሁን እያያዙ ይገኛሉ። ሌሎችም ሳሙኤል ማንዶዬ፣ እነ ሙላለም በለጠ በቃ በቃለብዮ ድምጻቸውን ያስተላልፉ እና ሌሎችም ሚዲያ ያበሩ ልጆች እያያዛሉ። በእርግጣውን ሊስት ተደርጎ በጥሪ ሳይሆን ቀጥታ አፈላልጎ እየያዙ ናቸው። ሌሎች አቶ አክልሉ በዛብህ፣ ቴዎድሮስ ሰለሞን፣ መሳይ መንበረም፣ አየለ ጎንጓሾና ሙሉጌታ ፓሌ የተባሉ አምስት ተፈናቃዮች በተመሳሳይ ምክንያት ትናንት ጥር 19 ቀን ሁለት ሺ አስራ ሰባት ዓ ምህረት ስለመታሰራቸው በደህንነት ስጋት ስማቸው እንዳይጠቀስ ጠየቁን አንድ የወረዳው ነዋሪ ተናግሯል። ታሰሩበት በዋናነት ሰዎች ባለፈው በሚዲያ ላይ ተፎሰተው ላይ እነሱ ሼር አድርገዋል ላይክ አድርገዋል ኮሜንት ሰጥቷል ኢቲቪ ላይ ከዛ በመቀጠል ደግሞ ቪኦኤ ቮይስ ኦፍ አሜሪካ የዘገበው ቪዲዮ ልጆች አብዛኞቹ ያንን መነሻ አድርጎ ኢንተርቪው የተደረጉ ልጆችን ጭምር ነው የታሰሩትና፣ ለተፈናቃዮች የዘፈቀደ እስር ምክንያት ነው የሚሉት በመጠለያ ጣቢያዎች የሚገኙት ተፈናቃዮች በቂ ሰብአዊ ድጋፍ እንደማይደርስ፣ የተሰበሰበው ገንዘብ የት እንደደረሰ እንደማይታወቅና አስከፊ ነው ባሉት ሁኔታ ውስጥ መገኘታቸውን ለመገናኛ ብዙሀን መግለጻቸው ነው ይላሉም ለምንድን ነው እናንተ ይህንን ላይክ ሼር ኮሜንት እያደረጋቸው እነዚህ የዘገቡት ላይ በሚል ነው በዋናነት ሁለተኛው ደግሞ ቤቱም ደግሞ ስታንዳርዱን የጠበቀ ቤት እየተሰራ አይደለም ለኛ ጭቃ ቤት ነው ስታንዳርዱ እንደዚህ አይደለም ለምንድን ነው እንደዚህ ያክል አካባቢው ተቆጥቶ እናንተ ለምንድ ነው ይህን ጭቃ ቤቱ እንኳን ሰዎች በራሳቸው ነው እየለጠፉት ያሉት ውጪ እያወጡ ነው ደግሞ አብዘኞቹ ተጎጂ ቤተሰብ ልጆች ናቸው ስለሆኑ እዛ የገቡ ቦታ ላይ መልሶ ማቋቋም ላይ አባት፣ እናት ልጅ ወንድም ልጅ አጎት ልጅ ያጡ ስለሆኑ የነሱ ቤተሰብ እዛ የገቡ የቀሩ የገቡ ስላሉ እየተደረገ ያለው ነገር ትክክል አይደለም። ለምንድን እስከዚህ ዛሬ ድረስ ይሄ ሳያልቅ እየተቸገሩ ባሉበት ሁኔታ አለ ብሎ ያው ልጆች በሚዲያም ራሳቸውም አንዳንድ ልጆች ሚጽፏሉ። አንዳንዱ ደግሞ እየተዘገበውንም ላይክ ሼር፣ ኮሜንት የሚጽፉት ነው። እኔም ያው እዛ ቤተሰብሚኒስቴ ባለቤት ቤተሰብ እዛ ተጎጂም ስለሆነ ስለማውቀ በቅርበት በቆሎ ያው የተበላሸ ነው እንግዲህ ይሄ ግልጽ ነው። የተበላሸ ነው ለሰው መሆን አይደለም። እዛ ያለውን ያው መረጃ የተበላሸ ነው። አልባሳትም አልፎ አልፎ ያው እንትን ይደረጋል። ግን ሰዎቹ እያንዳንዱን ጠብቆ ቶሎ ቶሎ የተሰጠ አይደለም፣ በሚለውን ዳይሬክት ነው መልስ የሰጡት። ምግብ ነክ ነገሮች እነዚህ ግን በቆሎ፣ ጭራሽ ዱቄቱም ምንም ለሰው ልጅ ጭራሽ ማይሆን ነገር ነው። ይህንን ተናግሯል። የአሜሪካ ድምፅ ስለ እስሩም ከገዘ ጎፋ ወረዳ አስተዳዳሪ ከአቶ ምስክር ምትኩም ከጎፋ ዞን ፊትም መምሪያ ኃላፊ ከአቶ ደመላሽ ብላቴም እንዲሁም ከዞኑ አስተዳዳሪ ከአቶ ዳግማዊ አየለ ምላሽ ለማግኘት ከትናንት ጀምሮ በተደጋጋሚ የስልክ ጥሪ ቢያደርግም ፈቃደኛ ባለመሆናቸው አስተያየታቸውን ማካት አልቻልንም። የዞኑ ፍትህ መምሪያ ኃላፊ አቶ ደምላሽ ብላቴም አጣሪቼ እነግራችኋለሁ ብለው ቀጠሮ ከሰጡን በኋላም ደጋግመን ብንደውላቸውም ስልካቸውን አያነሱም። የወረዳው ፖሊስ አዛዥ በዛቢ ቡና አለውም ፍቃደኛ ሳይሆኑ ቀርቷል። የዞኑ አስተዳዳሪ አቶ ዳግማው አየለ የተሰጠውን ድጋፍ በተመለከተም ከሁለት ሳምንት በፊት ለደቡብ ሬዲዮና ቴሌቪዥን ድርጅት በሰጡት ቃላቸው ለተፈናቃዮች ሰብአዊ ድጋፍ የተደረገ መሆኑን ገልጸው ከህዝብ ከተሰበሰበው ገንዘብ 19 ሚሊዮን ብር ወጪ በማድረግ ለ110 አባ ወራዎች ቤት ገንብተን አከፋፍለናል ሲሉ ተናግሯል። ባለፈው ሐምሌ 15 ቀን 2016 ዓ ም በገዘ ጎፋ ወረዳ በከንቾ ጎዝዲ ቀበሌም በደረሰው የመሬት መንሸራት አደጋ 246 ሰዎች ሲሞቱም 627 አባወራዎች መፈናቀላቸውን ቪኦኤ የመዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዎስ ሐዋሳም